ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ በምሽቱ ስርጭታችን ከሚሰሙ ጉዳዮች መካከል በጥቅሉ ማሽላ የሚባል ነገር አሁን ዘር አሁን ቀጣይ የእርሻ ሰዓት ሲደርስ ለመዝራት የማሽላ ዘር ራሱ አሁን የለም አይገኝም። ከዘር እስከ ማጥፋት ነው አደጋ ያደረሰው የአምበጣ መንጋ በአማራ ክልል የተለያዩ ቦታዎች ተከስቶ የደረሰ ሰብል እያወደመ እንደሆነ ታውቋል። በዚያ ከሚኖሩ አርሶ አደሮች ጋር ቆይታ አድርገናል። በምሽቱ ይሰማል። አንዳንዶቹ በጣም ይገርመሃል። እኔ በጣም ሀሳብን ወድጀዋለሁ፣ ግን ጡረተኛ ነኝ ምችን አምስት ብር ባካችሁ ተቀበሉ የሚል ማህበረሰብ ነው ያለው። ይኔ ቤተሰብ ስለተሰኘው ሰብዓዊ እንቅስቃሴ ትናንት ምሽት ያጫውቱን ኡስታዝ በድሩ ሁሴን ዛሬም ተከታይ ሀሳቦቻቸውን ያጋራሉ። ተጨማሪ ጉዳዮችም ተካትተዋል። ሀብታሙ ስዩም መርሃ ግብሩን እመራለሁ። ኤልያስ አስማረ የድምፅ ምህንድስናውን ያከናውናል። የደንገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታጋራነለች። አመሰግናለሁ ሀብታሙ በድጋሚ እንደምናምሽታችኋል አድማጮቻችን የኢትዮጵያ ብሔራዊ ምርጫ ቦርድ ከኦሮሞ ነጻነት ግንባር ኦነግ አመራር አባላት የቀረበለትን አቤቱታዎች አስመልክቶ በዛሬው ሁለት ውሳኔ ሰጠ የኢትዮጵያ ብሔራዊ ምርጫ ቦርድ ከኦሮሞ ነጻነት ግንባር ኦነግ ፓርቲ አመራር አባላት የአመራር ለውጥና እገዳን አስመልክቶ የተለያዩ አቤቱታዎች ሲደርሱት እንደነበርም አስታውቋል በአንድ በኩል በነ አቶ አራርሶ ቢቂላ ነሐሴ አንድ ቀን 2012 ዓ ም በተጻፉ ሁለት ደብዳቤዎች የፓርቲው የስራ አስፈጻሚ ኮሚቴ በፓርቲው ሊቀመንበር በአቶ ዳውድ ኢብሳ ላይ የእግድ ውሳኔ አስተላልፏል በማለት ለቦርዱ ውሳኔው እንዲጸድቅላቸው የጠየቀ ሲሆን፣ በሌላ በኩል አቶ ዳውድ ኢብሳ እንደ አውሮፓውያን አቆጣጠር በ08 10 2020 በተጻፈ ደብዳቤ የስራ አስፈጻሚ ኮሚቴ አባላት በሆኑት አቶ አራርሶ ቢቂላ፣ አቶ ቶሌራ ተሾመ፣ አቶ አቶምሳ ኩምሳ እና የብሔራዊ ምክር ቤት አባላት የሆኑትን አቶ ቀጀላ መርዳሳ እና አቶ አርብቾ ዲማ እስከሚቀጥለው ጠቅላላ ጉባኤ ድረስ ከኃላፊነታቸው ታግደው እንዲቆዩ ስለተወሰነ ይኸው ውሳኔ በቦርዱ እውቅና እንዲሰጠው ተጠይቆ እንደነበረ ምርጫ ቦርዱ አስታውቋል። የብሔራዊ ምርጫ ቦርድ ይህንኑ በፓርቲው አባላት መካከል የተፈጠረውን ያለመግባባት የሚያስረዱትን ደብዳቤዎችና ሌሎች የጽሁፍ አቤቱታዎች መስከረም 28 ቀን 2013 ዓ.ም ባደረገው ስብሰባ መመርመሩን ገልጾ ጉዳዩን ተመልክቶ የውሳኔ ሀሳብ የሚያቀርብ የባለሙያዎች ጉባኤ የማቋቋም ስልጣን ያለው በመሆኑ በነ አቶ ዳውድ ኢብሳ የሚመረጥ ወይም የምትመረጥ አንድ በነ አቶ አራርሶ ቢቂላ የሚመረጥ ወይም የምትመረጥ ሌላ አንድ እንዲሁም እነዚህን ሁለት በባለጉዳዮቹ የሚመረጡትን ባለሙያዎች በሰብሳቢነት የሚመራ ወይም የምትመራ ሌላ አንድ ባለሙያ ቦርዱ መርጦ በመመደብ የባለሙያዎች ጊዜያዊ ጉባኤ እንዲቋቋም መስከረም 28 ቀን 2013 ዓ.ም ባደረገው ስብሰባ መወሰኑና በዚህ ውሳኔ መሰረትም በሁለቱ አካላትና በቦርዱ የተመረጡ ባለሙያዎች ጉዳዩን አጣርተው በሚያቀርቡበት የውሳኔ ሀሳብ ላይ ተመስርቶ ብሔራዊ ምርጫ ቦርዱ የመጨረሻ ውሳኔውን እንደሚሰጥ አስታውቋል። በሌላ በኩል ኦሮሚያ የገባችበት ችግር ከሀገር አልፎ ለአፍሪካ ቀንድ ቀውስ የሚጋብዝ በመሆኑ ሀገሪቱን ከችግር ለመታደግ የኦሮሚያ የሽግግር መንግስት መቋቋም አለበት ሲሉ የኦሮሞ ነጻነት ግንባር ሊቀመንበር ነኝ ያሉት አቶ ዳውድ ኢብሳ ጥሪ አቅርበዋል። ሌላኛው የኦሮሞ ነጻነት ግንባር ህዝብ ግንኙነት ኃላፊ ነኝ ያሉት አቶ ቀጄላ መርዳሳ በበኩላቸው መግለጫው ከድርጅቱ ህገ ደንብ ውጭ ነው ብለዋል። አድማጮች የዚህን ዜና ዝርዝር ከምሽቱ ሶስት ሰዓት በኋላ ባለው መርሃ ግብራችን ይጠብቁ። ዘገባውን ያደረሰን ሙክታር ጀማል ነው። ዓለም አቀፉ የጤና ድርጅት የኮቪድ-19 ክትባት እውን ሲሆን ለታዳጊ ሀገራቶችን ለማከፋፈል ካለው ዓለም አቀፍ እቅድ ጋር ቻይና መቀላቀሏን በዛሬው ዕለት አስታውቃለች። ቻይና፣ ሩሲያና ዩናይትድ ስቴትስ ከመጪው አውሮፓውያን አቆጣጠር 2022 ድረስ ከዓለም ሕዝቦች ሁለት ሶስተኛ ለሚሆነው ክፍል ክትባት እንዲያገኝ በመደረጉ ተግባር ላይ እንደማይሳተፉ አስታውቀው ነበር። ቻይና ውሳኔዋን ቀልብሳ የኮቪድ-19 ስምምነት በሚለው ጥምረት ውስጥ በመሳተፍ ትልቋ ሀገር ሆናለች። ይህን ተጨባጭ እርምጃ የወሰድ ነው። በተለይም ታዳጊ ሀገራቶች እኩል የክትባት አቅሩ ቅርቦት እንዲያገኙ ለማስቻል ነው። የበዛ ብቃት ያላቸው ሀገራቶች ተቀላቅለው እንደሚረዱም ተስፋ እናደርጋለን ሲሉ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ በዛሬ ዕለት ባወጡት መግለጫ አስገንዝበዋል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆን ሆፕኪንስ ዩኒቨርሲቲ በገለጸው መሰረት በዓለም ደረጃ ከ36 ነጥብ 5 ሚሊዮን በላይ የሚሆኑ ሰዎች በቫይረሱ ተይዘዋል። ዩናይትድ ስቴትስ፣ ህንድ እና ብራዚል በቀደም ተከተል በቫይረሱ በሽተኞች እና ለህልፈት በተዳረጉ ሰዎች ብዛት ከዓለም ቀዳሚውን ቦታ ይዘዋል። በዩናይትድ ስቴትስ መዲና ዋሽንግተን ዲሲ የሚ የሚገኙና የተለያዩ የጤና ክፍሎች እንዲሁም ሜሪላንድና ቨርጂኒያ ክፍል ሀተ ግዛቶች በዋይት ሀውስ ቤተ መንግስት ለሚሰሩ ግለሰቦች ደብዳቤ ልከዋል። ካለፉት ሁለት ሳምንታት ወዲህ በዋይት ሀውስ ውስጥ የነበሩ ወይም እንደ አውሮፓውያን አቆጣጠር መስከረም 26 ቀን በዋይት ሀውስ እና የሮዝ ጋርደን ተሰብስበው የተገኙ ሰዎች ሁሉ ራሳቸውን ስለሚያገሉበት ጉዳይ መምሪያ ለማግኘት በአካባቢያቸው ያሉትን የጤና ተቋማት እንዲያነጋግሩ ትላንት የተላከው ደብዳቤ ጥሪ አድርጓል። አድማጮች ለሰዓቱ የያዝነላችሁ አጫጭር ዜናዎች እነዚህ ነበሩ ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረሞ ከዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለምታመሹም እናመሰግናለን። ወደ ቀዳሚው ርዕሰ ጉዳይ እንሻገር። በተለያዩ የኢትዮጵያ ስፍራዎች የተከሰተው የአንበጣ መንጋ የደረሰ ሰብል እያወደመ የብዙ አርሶ አደሮችን ልፋትም መና እያስቀረ ነው። የተለያዩ የመከላከያ መላዎች ቢተገበሩም የመንጋው ግዝፈት በቀላሉ የሚመከት ግን አልሆነም። የወሎ ዘጋቢያችን መስፍን አራጌ ያናገራቸው አርሶ አደሮች የገጠማቸውን ፈተና እንደሚከተለው አጫውተውታል። በወረባቦ ወረዳ ቦከክሳና ገታሪ አካባቢ የሚኖሩት አርሶ አደሮች ከሸቱን እንቋደሳለን በምርቱ ቀለባችንን እንችላለን ያሉበት የማሽላ ሰብል በአንበጣ መንጋው ወድሞባቸዋል። በጥቅሉ ማሽላ የሚባል ነገር አሁን ዘር አሁን ቀጣይ የእርሻ ሰዓት ሲደርስ ለመዝራት የማሽላ ዘር ራሱ አሁን የለም አይገኝም። ከዘር እስከ ማጥፋት ነው አደጋ ያደረሰው። አመራርም ባለሙያም በጣም በከፍተኛው ርብርብ እያደረጉ ቢሆንም በጣም ከአቅም በላይ ስለሆነ ማዲያን ምንም አልተሻለም። አንበጣ መንጋ ያው እንግዲህ እስከ እስከማንነው ድረስ እንዲ ያለ ያው ሳሮችንም በሙሉ ቅጠሎች ያሉ እርጥብ ነገሮችን ያው ድሆን ሄዱት ያው ጭራሽ መቶ ፐርሰንት ያው ዜሮ ላይ ነው ያስቀመጠው። ምንድን ነበር እርሶ የዘሩት? ሶስት ሄክተር ማሽላ፣ አንድ ሄክተር ሰርት ደግሞ ሌላ ቦታ ነበረኝ ትን ጉዳ ደርሶ ቦታ ላይ ቅጠል እንኳ የቀረ ነገር የለም ምድረ በዳ ላይ ነው ያስቀመጠው። በእንቅርት ላይ እንዲሉ አንበጣውን ለመከላከል የተረጨው ኬሚካል ማር የሚሰጧቸውን ንቦች እንደገደለባቸው አርሶ አደር ሰይድ ሁሴን ይናገራሉ። ምናምን ነበሩ እነሱም ደግሞ አባሮ ረጭት ረችት እነሱንም መካተጥጥንቅ ያደረጋቸው ፈረቹ ተገደላቸው። እነሱ የአንበጣ መንጋው ያስከተለው ጉዳት በኑራችንና አኗኗራችን ላይ ተጽዕኖ ያስከትልብናል ይላሉ አርሶ አደሮቹ። በጣም ችግር የሚያመጣው አሁን የዚህ ነገር ጨለማ ነው። ለእኛ እንግዲህ ለተስፋችን አሁን ያው ጨለማ ውስጥ ነው። በዚህ የምታደራለን ለማለት ያለ የሚባል ነገር ምንም የለም። በቃ ወደ ኋላ ወደፊትም አሁን የጨለማ ተስፋ ነው ያለን። ተስፋ ተቆርጦ ነው ያለው። አሁንም ከኋላ ደግሞ ያለ የአንበጣ መንጋ ወደ ኋላ የሚመጣል ነው የሚሉ አምስተኛ እድገት ደረጃውን ጨርሶ ወደ ስድስተኛ እየተሸጋገረ የሚገኘውና ጉዳት የማድረስ አቅሙ ከፍተኛ ነው የሚባልለት የበረሃን በጣ መንጋ በአማራ ምስራቃዊ አካባቢዎች በሶስት ዞኖች በሚገኙ ዘጠና ሶስት ቀበሌዎች ላይ ተከስቷል። እንደ ኮምቦልቻ እጽዋት ክሊኒክ መረጃ የክሊኒኩ ዳይሬክተር መሐመድ ይመር ለአሜሪካ ድምጽ እንደገለጹ አንበጣው አንድ መቶ ሀምሳ ስድስት ሺህ ስልሳ ሰባት ሄክታር ላይ የተከሰተ ሲሆን ዘጠና ሁለት ሺህ አንድ መቶ ስልሳ አንድ ሄክታር በባህላዊና በአውሮፕላን በመታገዝ የኬሚካል ርጭት ተደርጓል። በባህላዊና በኬሚካል እንዲሁም በአውሮፕላን የርጭት ስራ እየሰራ ያለ ነው። ነገር ግን ያው ከቁጥጥር አቅም ውጪ ሁኔታ የደረሰበት ደረጃ ነው። አሁን ያለ ነው ማለት ነው። መንጋው የማሾ ጤፍና ማሽላ ሰብሎችን ከሀያ አምስት በመቶ እስከ ሙሉ በሙሉ ጉዳት አድርሷል። በተለይ ለአፋር ድንበር በሆኑ የአማራ አካባቢዎች ጉዳቱ የከፋ እንደሆነ የጠቀሱት አቶ መሐመድ በአካባቢው ባሉ አርሶ አደሮች የምግብ ዋስትና ላይ ተጽዕኖ ሊያስከትል ይችላል ብለዋል። የአንበጣ መንጋው ሰሜን ሸዋ ውስጥ አራት ወረዳዎች ስምንት ቀበሌዎች ላይ እየገባ መሆኑን የጠቆሙት ዳይሬክተሩ ችግሩ የከፋ ጉዳት ከማስከተሉ በፊት ልዩ ትኩረት እንዲሰጠው አሳስበዋል። በራሪ ነው ከሆነ በስተቀር በሰው ኃይል ከአቅም በላይ ስለሆነ ያው ከፍተኛ ጉዳት እያደረሰ ነው ያለው። ፕሌን ወደ ኮምቦልቻ ኤርፖርት ከመጣ ገና ሶስት ቀኑ ነው። በሀያ ስድስት ነው የጀመርነው። ከሀያ ስድስት ጀምሮ እስከ ዛሬው ቀን ድረስ ከአስራ ሁለት ሰዓት ጀምሮ እስከ ምሽቱ አስራ ሁለት ሰዓት የበረራ ስራ ይደረጋል። ነገር ግን ያለችው ፕሌን አንድ ብቻ በመሆኗ በቀላሉ መቆጣጠር አልቻልንም። አንዳንድ ባለሙያዎች ከእንቁላል እስከ አራተኛ ባለው የእድገት ደረጃ ላይ ያንበጣውን መከላከል ቢቻል ኖሮ ይህን ያህል ጉዳት አያስከትልም ነበር ይላሉ። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ ታምሮ ከበደ ግን ሚኒስቴር መስሪያ ቤቱ ሙሉ አቅሙን መከላከሉ ላይ አውሎ እየሰራ መሆኑን ገልጸዋል። አራት ወር ወደ ቤቱ ያልተመለሰ ስለሆን ካን እንደ ዳይሬክቶሬት ዳይሬክተር ቁጣታሽን መስቀልን ጫካ ለጫካ ስንንከራተት ስናስረጭ ነው የሚቻለንን ያክል አድርገናል። እንደ ግብርና ሚኒስቴር በምን ያክል ስቃት እንደተፈለፈለ በደንብ እናውቃለን። ትክክል ነው። ከዚህ በላይ ማድረግ ስላልቻልን ነው ብን ቅርብ ጊዜ ሁለት አውሮፕላን ሲከሰከስብን ግብርና ሚኒስቴር በስንት ዋጋ የተከራያቸው አውሮፕላኖች ናቸው የተከሰከሱት። አንድ አውሮፕላን ደግሞ ሲሰራ እንደሚበላሽ ይታወቃል። እየሰራ ነው የተበላሸው። ይህን ሁሉ የመንጋው መከሰት አሳሳቢ የሚያደርገው አፋር ከተፈለፈለው በተጨማሪ ከአጎራባች ሀገራት ወደ ኢትዮጵያ ተጨማሪ የበረሃ አንበጣ መግባቱ ነው። በሶማሌም በጅቡቲም ከውጭ አዲ አዲስ ትልልቅ ስዋርሞች ወደ ኢትዮጵያ እየገቡት ያም በጣ ዝርያ ያም በጣ እየገባ ስለሆነ ያም ከፍተኛ ስጋ ስላለን መንግስት፣ ያው ጉዳት ከማድረሱ በፊት ከፍተኛ ክትትል ስራ እንዲሰራለን። እንደ አቶ መሐመድ የጉዳቱ መጠን ለመቀነስ ተጨማሪ አውሮፕላን ያስፈልጋል። ሸዋሮቢት የሚገኘውም የአውሮፕላን ማረፊያ ተስተካክሎ ለአገልግሎት መዘጋጀት ይገባል። የሚኒስትር መስሪያ ቤቱ የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ የባለሙያዎች ቡድን ከአፋር አካባቢ የሚነሳው ያንበጣ መንጋ ወደ አጎራባች ክልሎች እንዳይዛመት የመከላከል ስራ እየሰራ ነው ብለዋል። ሀገራችን መስሎኝ ያን ደግሞ ኬሚካል በማስረጭት ሰፊ የመከላከል ስራ እየተሰራ ነው። ከውጭ በቀጥታ የምመጣውን ደግሞ እድገቱን እዛው ጨርሶ ከፍ ብሎ መብረር የምችል አንበጣ ስለሆነ እሱ በሄሊኮፕተር ያረሰበት ቦታ ሰርቬይ ተደርጎ በአውሮፕላን እንድር አውሮፕላን ማይደርስ ቦታ ከሆነ እሱን ደግሞ ሰብል ላይ ካረፈ በነፍሰው ሰራዊት መርጫ እንዲረጅ በመኪና ላይ በምጠመድ የተለያዩ መርጫ መሳሪያ እንዲረጅ በድምስም በጭስም በምንም ደግሞ ከሰብል ላይ ሰብልወዳ ሌለበት እንዲወጣ ይህ ማድረግ ተግባር መደረግ እንዳለበት ነው። ደቡብ ወሎ ወረባቦና ምስራቅ ሐረርጌ አካባቢ በርጭት ስራ ተሰማርቶ የነበሩ ሁለት አውሮፕላኖች መከስከሳቸውንና አንዱም ተበላሽቶ ጥገና ላይ መሆኑ የአውሮፕላን እጥረቱን አባብሶታል። አሁን አገልግሎት እየተሰጠ ያለው በአንድ የርጭት አውሮፕላንና ቅኝት በሚያደርጉ ሄሊኮፕተሮች መሆኑን ከሚኒስተር መስሪያ ቤቱ ያገኝ ነው መረጃ ያመለክታል። በምስራቅ አማራና ደቡባዊ ትግራይ አካባቢ የሚኖረውን የበረሃ አንበጣ ስርጭት ለመቀነስ ግብርና ሚኒስቴር በሚቀጥለው ሳምንት አንድ የኬሚካል ርጭት የሚያደርግ አውሮፕላንና ሄሊኮፕተር ለማስመጣት ማቀዱን ያመለክቱት አቶ ታምሩ ብልሽት የገጠመውም ተጠግኖ ስራ ሊጀምር እንደሚችል ያላቸውን ተስፋ ገልጸዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ሰሎሜ ሙለታ ታዳጊ የአሁነኛ ወይንም ኮንቴምፖራሪ የስዕል ዘርፍ ሰአሊ ናት። በቅርቡም በመላው አፍሪካ በሚካሄደው በአፍሪካን ኢመርጂንግ ፔይንቲንግ ኢንቪቴሽናል ላይ ከ17 ምርጥ የመጨረሻ ዙር እጩዎች መካከል አንዷ ሁናለች። ከኤደን ገረመው ጋር የነበራት ቆይታ እንዲህ ተሰናድቷል። ሰሎሜ ሙለታ ዝዋይ የአባቷ ፎቶ ቤት ውስጥ ውር ውር እያለች ነው ከቀለማት ጋር የተዋወቀችው። አባቷ እቤት ውስጥ ፎቶ ሲያጥቡ ሲያትሙ እያየች ከትምህርቱ ይልቅ ወደ ቀለማት ሕብርና ውህደት እየተሳበች እንደሄደች ትናገራለች። የሁለተኛ ደረጃ የብሔራዊ ፈተና ውጤቷ ሳይሳካ ሲቀር ደግሞ የምትወደውን ስዕል ታጎለብት ዘንድ እድሉን ፈጠረላት። ያኔ ወደ አዲስ አበባ መጥታ ተፈሪ መኮንን ትምህርት ጀመረች። ይህ ሁሉ ግን በአጭሩ እንደሚነገረው ቀላል አይደለም ትላለች። ቤተሰብ ግን ያው ያን ያህል ፍላጎት የለም። በተለይ አርት ላይ ግንዛቤም ስለሌለ ነው። ዋና ነገር አባቴ በቃ ፎቶ አንሺ ሊሆን ነው የሚመስለው እና ፎቶግራፊ ተማሪ ይገኛል። ለምን እሱ የሚወደው ሙያ ነው፣ የሚወደው ስራ ነው። ለዛ እሱ ይፈልጋል። ሌላ ሰው ደግሞ አይፈልግም። ሌላው ቤተሰብ ናርሲንግ ተማሪ ምናምን የሚሆን በቃ ሌላ አማራጮች ያቀርቡልሻል። ሌላ ኮሊ ከባድ ነው። ከማርኩም በኋላ ስራ ለማግኘት ደግሞ ሌላ የራሱ ከባድ ነገር ነው። ውጭታ ካሜምሽ ደግሞ ምንድን ነው የሚሆነው? ትክክል አይደለም። ምርጫ ብሎ ቤተሰበት ይነግርሻል ማለት ነው። ምን ማለት ከባድ ነው። ቀላል አልነበረም። ሶሪ መኮንን መማር ነው። ሁለት አመት ተምሬ አቆማለሁ አ ለምን ሞርሴት ክፍያው ብዙ ባይሆንም ትራንስፖርቱ ምናምን የአዲስ አበባን ታይቀም ስሽ ይከብዳል። ደግሞ ብቻይንም ተከራይቼ የምንኖረው ለምን ለስራውን ለስዱ ስለምፈልግ ፕራይቬት ስለምፈልግ ስለከበደኝ ሁለት አመት ተምሬ ስንማቆምኩ። ከዛ በኋላ ግን በጣም በራሴ ነው የመጣሁት። ሰሎሜ ያቋረጠችውን ትምህርት በመቀጠል ደግሞ አቢሲኒያ ገባች። በበጎ ፍቃድ አገልግሎት፣ በስዕል መምህርትነት፣ በመጨረሻም የቤት ዕቃ መደብር ውስጥ እየሰራች የመጀመሪያ ኤግዚቢሽኗን በፈንድቃ የባህል ማዕከል ማሳየት ቻለች። በጊዜ ሂደትም የራሷን ስቱዲዮ ተከራይታ የሙሉ ጊዜ ሰዓሊ ሆናለች። በአሁን ሰዓትም አራተኛ የስዕል ኤግዚቢሽኗን በማሳየት ላይ ትገኛለች። የንግድ ስራ ካቆምኩ በኋላ ኤግዚቪሽን አመቱት ሶስት ፕሮግራም ነው የሚችላል ወይ ሁለት ይህ ምንድን ነው? ሙሉ ጊዜ የነሰት ከጀመርኩ በኋላ ነው። አሁንም ከስድስት ወርና ከሰባት ወር በኋላ ነው ይህን ሶሎ ኤግዚቪሽን ያቀረብኩት። በመሀል ደግሞ የግሩፕ ኤግዚቪሽን ነበረኝ። እኔ የምፈልገው መኖሩን ነው ማለት እኛው ላይፍ ውስጥ አርቲስት ላይ ውስጥ መኖሩን ነው። አርቲስ ገባሽ ከአርት ጋር መኖሩን ነው የሚፈልገው እና ቤት ተከራይ ቀን ሙሉ የሚሰራው ስራ የሱ ነው። ዋና ነገር በታማኝ መሆን በራሱ ለስራሽ እኮ መታመን አለብሽ። እዛ ቦታ ላ ፈጣሪም ይጠብቅሻል፣ ሰውም ይጠብቅሻል። ለዛ እኔ በታማኝነት ነው የሚሰራው። አለቃ እያለኝ አይቼዋለሁ ከአለቃ ጋር እንዴት እንደነኩ አለቃ ባይ ስለሌለኝ ሳይሆን በቀስራሱ ዛሬ ከሰራሽ ነገር እንድትሰሪ ይጠራሻል። ራሱ ማለት ነው እኔ የአሳሳል ዘይቤዋ አሁነኛ ወይም ኮንቴምፖራሪ ዘርፍ ውስጥ እንደሚገባ የምትናገረው ሰሎሜ ስዕሎቿ ከውጫዊ ውበት ይልቅ ስሜትን ማሻገር ማሻገርና ማጋባት ላይ ጠንካራ እንደሆኑም ትገልጻለች። ኮንቴምፖራሪ ነው ብለው ምክንያቱም ከአሌ እንደ ተረዳሁት ምንድን ነው ይስራ ከፈለች ለማሰብ ምንም ዋና ነገር የሚታየው ነገር ነው። ወደ ሀሳቡም ወደ ፈልግ ነገር የሚያገንጠኝች ነው ኮንቴምፖራሪ ላይ ደግሞ እንደኛው አይንሽ ነው የምታስፈልግ፣ አይንሽ ነው ምንድ ነው መታየ ነው የሚልሽ፣ መስራት የሚፈልግ ነገር ማለት ነው። ይህ ስራስ አብዛኛው ፊግራፊት ናቸው ማለት የሰው ምስል ነው። ግን ከዚህ ያሚያል የሰው ቆዳ ውበቱ አይኑ ምንም ላይ አሁን የምጨነቀው እኔ የሰው ይሁን ስሜት ወይ ደግሞ እዛ የምሰራው ሰው ስሜት ለማግኘት እንፈልገው ያንን ስሜት ሰው ሲያይ እራሱ እንዲያገኝበት እና ሁላችንም ተመሳሳይ የሆነ ስሜት ያጋጥመናል። ግን በተለያየ ጊዜ በዛ ስታዩ የሆነ ቀን እንደሰንት ሞመንት እንዳሳለች እንደሰንት ጊዜ እንዳሳለች ይሰማሻል። ከመቀናሉ ኮንታክት ታረጋች በቀናሉ ገናኛለች፣ ወይ ደግሞ የምሰራው ሲሆን አንቺ ጋ ያለ ማለት ኮምፖዚሽን ሁሌም የማገኘው ከህዝብ ነው ከሰው በቃ

በአፍሪካ እያደጉ ያሉ ሰዓሊዎች ስራዎች የሚቀርብበት ኢመርጂንግ ፔይንቲንግ ኢንቪቴሽናል ወይም ኢፒአይ የተሰኘው ውድድር ለመጨረሻው ዙር ካሳለፋቸው አስራ ሰባት ተወዳዳሪዎች መካከል አንዷ ሆናለች። ስለ ውድድሩ እንዲህ ትገልጻለች። ሮቤል ሌክቸር አንሳ ዩኒቨርሲቲ እሱ ነው ያስገባኝ እዚህ ፕሮግራም ላይ ማለት ነው። አምና የሚያሸንፉት ኢትዮጵያውያን ስራቶች አፍሪካ ላይ ስታይ የእነሱ ስራዎች የሚመሳሰል ነገር ቢኖራቸው እና የእኛ ደግሞ ትንሽ የሆነ ለየት የሚል ነገር አለ። ብዙ ጊዜ ያ ነገር አቅም ይፈጥራል መሰለኝ። ሦስት ስራ ነው የምታቀርቡት እና በጣም ብዙ ሰው የሚወዳደረው እንደተማዋት ከሆነ እና ፋይናሊስቶች መግባት በራሱ ጥሩ ነው የሚባለው በጣም ቆንጆ የሚባል ደረጃ ነው። ሰሎሜ ይህን ውድድር ማሸነፍ ከቻለች የገንዘብ የውጭ የትምህርት ትምህርት እድል እና የጥበብ የቆይታ የስራ ዕድል ወይም አርት ሬዚደንሲ ይጠብቃታል። የዚህ ውድድር ውጤትም በጥቅምት ወር ማገባደጃ ላይ ይፋ እንደሚደረግ ይጠበቃል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ትናንት ምሽት የእኔ ቤተሰብ ስለተባለው ኢትዮጵያን እርስ በእርሳቸው እየተገናኙ እንዲረዳዱ ድልድይ በመሆን እየሰራ ስላለው መርሃ ግብር ተጫውተናል። የመርሃ ግብሩ አስተባባሪ ኡስታዝ በድሩ ሁሴን እንቅስቃሴው ለየት ካደረጉት ነገሮች መካከል አንድ ሁለቱን አጋርተው ነበረ። ውይይታችን የቆመው እነሆ ቀጣዩ ክፍል። ይህ ምንረዳው ነገር በቀጥታ የሚደርስበትን ቦታ አውቀ ነው ከዛ ሰው ጋር ኢሞሽናል አታችመንት መስጠት። ይህንን ስም ሁሉም ሰው ይህንን የማይችል አያደርግ ማለቴ አይደለም። ካለበት የስራ ሂደት ካለበት ብዙነት አንጻር ይህንን የማይችልም ሰው ድርጅቱ በቀጥታ በዚህ ለዚህ ጉዳይ በለየው አካውንት ላይ አስገብቶ ድርጅቱ ተከታትሎ ፋውንዴሽኑ የሚያስገባበት ሁኔታ ይኖራል። አካውንቱን ማለት እርዳታውን። አይ እኔ በቀጥታ ያንን ሰው በየወሩ እኔ ራሴ ሀንድ ላደርገዋለሁ ካለ ደግሞ ያን ሰው ምኑ ጉዳታውን ሰጠን ያን ቤተሰብ እንዲከታተለው እየደወልን እናስታውሰዋለን ማለት ነው። በዛ መልኩ ነው እንግዲህ ፕሮጀክቱን ዩኒክ አድርገን የወሰድነው አክቹዋሊ ኮቪድ ናይንቲን እንደ ኮዝ እንደ ምክንያት ተጠቅመን ይህን ፕላትፎርም የዘረጋ ቢሆንም ኮቪድ ናይንቲን ኖረም አልኖረም የህብረተሰባችን ህብረተሰባችን ሊሸከማቸው የሚገባ ሊያግዛቸው የሚገባ ህብረተሰቦች አሉ። በቃ የግድ ከጎናቸው ልንኖር ግድ የሚለን ማለት ነው። እኛ በኔ ቤተሰብ ከያዝናቸው ቤተሰቦች ውስጥ አንዱን እንደ ምሳሌ ብነግረህ አምስቱ የቤተሰብ አባላት ያሏቸው አባትየውን ጨምረው ጨምሮ አራቱ ማነው ሶስቱ ልጆቻቸው አራቱ የቤተሰብ አባላት ማየት የተሰናቸው ናቸው። አንዷ ብቻ የተወሰነ ማየት ትችላለች። እነኝህ ሰዎች አሁን እስከመጨረሻው መደገፍ የግድ ነው። እንዲሁም ኮቪድ ስለመጣም ብቻ አይደለም ማለት ነው እና ፕላትፎርሙ አላህ ካለ የሚቀጥል ነው የሚሆነው ዘር ሃይማኖት፣ ምንም አይነት ነገር ሳንድ ላይ ለሁሉም የህብረተሰባችን ክፍል ከዚህም አልፎ አፍሪካ ላይ በተለያዩ ሀገራት እንዲህ አይነት ኢትዮጵያ አይነት ስታቱስ ላይ ላሉ ሀገራት ጥሩ ተሞክሮ ሆኖ እንዲሄድ ነው ፍላጎታችን። በእስካሁኑ እንቅስቃሴያችሁ ምን ያክል ሰዎችን ለማገዝ ቻላችሁ? በመጪ ጊዜያት ደርሳችሁ መገኘት የምትፈልጉበት ደረጃ ምን አይነት ነው? እኛ እንግዲህ እንደ እቅድ በበድር ፋውንዴሽን ብንደርስበት ብለን እንደ እቅድ ያዝነው አርባ ሺህ ቤተሰብ ነው። አርባ ሺህ ቤተሰቦችን ማጣመር ማስተሳሰር ነው። እስካሁን ድረስ ባለው እንግዲህ አንድ ጊዜ ከተረዱት በተጨማሪ ሶስት ወርም ስድስት ወርም እያሉ ሰዎች እንደ ፍላጎታቸው የሚይዟቸው ከአንድ ሺ ሰባት መቶ ቤተሰቦች በላይ በዚህ ፕሮጀክት ለመድረስ ችለናል። እስካሁን ባለው አሁን የአደባባይ ካምፔኖቹ እያደረግን ነው። ሁለት የአደባባይ ካምፔኖች አድርገናል። ህብረተሰባችን በጣም ቅን እንደሆነ ልቦናው ለበጎ ነገር ክፍት መሆኑን ያረጋገጥንባቸው ካምፔኖች ናቸው። አንዱ ሜክሲኮ አደባባይ ላይ፣ ሌላው ደግሞ ቦሌ ቦሌ መድኃኔ ዓለም ኤድና ሞል አካባቢ ያደረግነው ካምፔን አለ። በነኚህ ካምፔኖች ከመቶ ብር ጀምሮ እስከ ሁለት ሺ ብር ድረስ የምመሰለ ሀብታሙ አንድ ሰው አንድ ቤተሰብ ሊይዝ ይችላል። ሁለት ሺ ብር ከአንድ ቤተሰብ በላይ ሊይዝልን ይችላል። ለምሳሌ ሁለት መቶ ፋሚሊ የያዘልን በኢትዮጵያ የሚባል ድርጅት አለ። ራሱ ድርጅቱ ማለት እያደረጋቸው ያሉ ቤተሰቦች አሉት በአንድ አንድ ጊዜ ሁለት መቶ ሀምሳ ፋሚሊ አዋሽ ባንክ ይዞልን ነበር። ኢቢኤስ ቴሌቪዥን ሀያ አምስት ቤተሰብ ይዞልናል። ፓሞሃ እንደዚሁ ሀያ ቤተሰብ ይዞልናል። ትልልቅ ኮርፖሬት ቢዝነሶች የራሳቸውን ቤተሰቦች የሚያያዙ ሊሄዱ ይችላሉ። ጎረ ጓደኞች ደግሞ ሰብሰብ ብለው አንድ ቤተሰብ ሊይዙ ይችላሉ። መቶ መቶ ብር አዋጣው ሀያ ሰዎች አንድ ቤተሰብ ሊይዙ ይችላሉ። አስር ሰዎች ሁለት መቶ ብር አዋጣው ሊይዙ ይችላሉ። ያንን አይነት እድል ነው የፈጠርነው በነኚህ ካምፔኖች እና ከሁለት መቶ በላይ ቤተሰብ በነኚህ ሁለት ካምፔኖች ለስድስት ወር ፕለጅድ የሆነ ቃል ተገባልን ኮሌክት እያደረግ ነው ያለለን። በዚህ መልኩ ህብረተሰቡን ሞቢላይዝ በማድረግ ከአርባ ሺህም በላይ ለመድረስ ነው ፍላጎታችን። ኢትዮጵያም ውስጥ ኢትዮጵያም ውጭ ያለው ማህበረሰብ በዚህ ፕሮጀክት ውስጥ ንቁ ተሳታፊ ከሆነ እኔ ከዛም በላይ መድረስ ይቻላል ብዬ አስባለሁ። ተሞክሮውም ደግሞ ለሌሎች አፍሪካ ሀገራት፣ ለኤዥያ ሀገራትም ጥሩ ተሞክሮ ይሆናል ብዬ አስባለሁ። ይህንን የሰብአዊ ድጋፍ እንቅስቃሴ በምታስተባብሩበት ጊዜ ምን አይነት ችግሮች ገጥሟችሁን፣ እንዴት አድርጋችሁ ውስጥ ተወጧችኋቸው? እንግዲህ መጀመሪያ አካባቢ የመጠራጠር አይነት ምንድነው ፕሮጀክቱ ምናምን የሚል ነገር ሊፈጠር ይችላል። የተለያየ ቦታ ላይ ግን ሰዎች እያዩ እየተረዱ ብዙዎቹን ኮሚኒኬት የምናደርገው ኦፊሳቸው ጋር ሊሆን ይችላል። ወይም ደግሞ በነገራችን ላይ በጣም አብዛኛውን ስራ ዘጠና አምስት ፐርሰንት በላይ ስራ የሚሰራ በቮለንቲርስ ነው። አሁን ዩኒቨርሲቲ ትምህርት ባለመኖሩ ምክንያት ተማሪዎችን ከሰባ በላይ ተማሪዎች በዚህ ፕሮጀክት ላይ ተራቅሰው በነፃ በጎ ፈቃደኝነት እያገለገሉ ነው ያሉት እና እነኚህ ተማሪዎች ናቸው ህብረተሰቡን ኮሚኒኬት እያደረጉ ያሉት እና መጀመሪያ አካባቢ የመደናገር ነገር አለ። ግን በኋላ ፕሮጀክቱን ሰው እያወቀው ሲሄድ ጥሩ ተሳክፏል። ከዚያ ውጭ የከተማ አስተዳደሩ ጥሩ ድጋፍ እያደረገልን ነው። ካምፔኖች ስናደርግ ደብዳቤዎች ይጽፉልናል። ጥሩ ፋሲሊቲዎችን የማግኘት እድል አለን። ያው የከተማ አስተዳደሩ ምክትል ከንቲባ ኢንጂነር እንዳወቅ ነበር ፕሮጀክቱንም ላውንች ስናደርግ የከፈቱት እና ጥሩ የሆነ ድጋፍ አለ። ክፍለ ከተማዎች እዚሁ ያው ሜሞራንደም ኦፍ አንደርስታንዲንግ ተፈራርመን እየተጋገዝን የምንሰራበት አግባብ ነው ያለው እና መጀመሪያ አካባቢ አዲስ እንደመሆኑ ሀሳቡን በደንብ እስኪረዱ ድረስ ሰዎች እንትን የማለት ነገር ይኖራል። አሁን ግን ከሞላ ጥሩ የሚዲያ ከቨሬጅ ኢንተርናሽናል ሚዲያዎችም ያንተ ምናልባት አስተውለው ይሆናል። የሮይተርስ መጠው በአካል ዘግበውልናል። ከዛ እነ ኒውዮርክ ታይምስን ዘግበውታል። ፕሮጀክት እዚህ ሰው የሀገር ውስጥም የውጭ ሀገር ሚዲያዎች ጥሩ ንንተን ሚዲያ ጥሩ ከቨሪ እያደረገልን የሄደ በመሆኑ ጥሩ የሆነ ነገር ይፈጠራሉ ብዬ አስባለሁ። ባሰብነው ነው ፍጥረት በጣም ላውንች አድርጓል ብዬ አላስብም፣ ግን ናቹራል ኮርሱን ጠብቆ እየሄደ ነው። ሰዎች ምን ጊዜም የሰሙት ሰዎች ሀሳቡን ግን እየገዙት ነው ያለው። አንዳንዶቹ በጣም ይገርመሃል፣ እኔ በጣም ሀሳቡን ወድጀዋለሁ፣ ግን ጡረተኛ ነኝ፣ እቺን አምስት ብር እባካችሁ ተቀበሉኝ የሚል ማህበረሰብ ነው ያለው። ሲረዳው ሀሳቡን ወገን አለኝ ነው ከወገኑ ጎን መቆምም ስም ሰው ፈቃደኛ ነው። ምናልባት እኛ ለወደፊት ትልልቅ የመንግስት አመራሮች፣ የተፎካካሪ ፓርቲዎች፣ የትልልቅ ቢዝነስ ኦነሮች ሁሉም እኔ ቤተሰብ ይዣለሁ ብለው አንዳንድ ቤተሰብ እንዲይዙልን ፍላጎታችን ነው ምኞታችን ነው። ከፍተኛ ባለስልጣናትም በቃ ፋሚሊ እንዲ እኔ ይህንን ፋሚሊ ይዣለሁ እንዲሉ በዚህ አጋጣሚ በእናንተ ሚዲያ ጥራችንን እናስተላልፋለን። ጥሩ ነው። እስካሁን ያለው ጥሩ ነው። ቻሌንጆቹን እያለፍናቸው ነው ብዬ አስባለሁ። ኡስታዝ በድሩ ሁሴን የእኔ ቤተሰብ ስለተሰኘው የሰብአዊ ድጋፍ መርሃ ግብር ለአድማጮች ስላብራሩልን በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት። መልካም ጊዜ። በእጅጉ አመሰግናለሁ። እኔም አመሰግናለሁ በጣም። Dibi dibi dibi ሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በቅንብሩ እስካሁን ድረስ አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ። የነገሰው